የኮሮና ቫይረስ ወረርሽኝን ለመግታት ከተወሰነው የአካላዊ መራራቅ ቅድመ ማስጠንቀቂያ ውሳኔ ጋር በተያያዘ የዕለት ጉርሳቸውን መሸፈን ላልቻሉ የባህር ዳር ከተማ ነዋሪዎች ድጋፍ እየተደረገ መሆኑን የኮሮና ቫይረስ ቅድመ መከላከል ግብረ ኃይል ኮሚቴ ገለጸ። የኮሚቴው አስተባባሪ አቶ ሙልጌታ ቢያዝን እስካሁን ከሁለት ሚሊዮን ብር በላይ መሰብሰቡን ተናግረዋል። በየቀኑም ሕብረተሰቡ ምግብ እያዋጣ ልገሳ በማድረጉ በጎዳና ላይ ለነበሩ ዜጎች ምገባ እየተከናወነ መሆኑን ተናግረዋል። በከተማዋ ያሉ በበጎ ፈቃድ አገልግሎት የተሳተፉ ወጣቶችም ቤት ለቤት እየዞሩ ለጎዳና ተዳዳሪዎች ለዕለት የሚሆን ምግብ ከነዋሪዎች እየሰበሰቡ ይገኛሉ። የከተማ አስተዳደሩም እጅግ በጣም በከፋ ድህነት ውስጥ ለሚኖሩ የቤት ለቤት የምገባ እርዳታ ማከፋፈል መጀመሩን አስታውቋል። አስቴር ምስጋናው ዝርዝሩን ከባህር ዳር አድርሰናል። የኮሮና ቫይረስ ስርጭትን ለመከላከል የተጣለውን የትራንስፖርት እገዳ ተከትሎ ባህር ዳር የወትሮ አይደለችም። እንቅስቃሴዎች ቆመዋል። አብዛኛው ነዋሪም ከቤት አይወጣም። ሁኔታው በተለይ የየእለት ጉርሳቸውን ለማግኘት በየቀውን መውጣት ግድ የሚላቸው ወገኖች ላይ ከፍተኛ ጫና አሳድሯል። የባህር ዳር ከተማ በጎ ፈቃደኛ ወጣቶች እንቅስቃሴ የጀመሩትም በእነዚህ ወገኖች ላይ ያለውን ጫና ለመቀነስ ነው ገንዘብ እንዲሆን ወጣት ቃለ ህይወት ማሞና ጓደኞቹ በባህር ዳር ከተማ ቀበሌ 16 ነዋሪዎች ናቸው። ወጣቶቹ በተጣለው የእንቅስቃሴ እገዳ ምክንያት የዕለት ጉርሳቸውን ላጡ ወገኖች በበጎ ፈቃደኝነት ተነሳስተው በየመንደሩ እየዞሩ እርዳታ ያሰባሰባሉ። እግዚአብሔር ይስጠለን ናችን ያዝ እናመሰግናለን። ጓደኞቼ ጋር በፍቃደኝነት ተነስተን የተቻለንን ምግብ ለመመገብ አስበን የተንቀሳቀስ እንገኛለን። በዚህ በበሽታው ምክንያት ጎዳና ላይ የነበሩትን ራሳቸውን መመገብ የማይችሉትን ልጆች ወደ መንግስት፣ ወደ ተለያዩ ተቋማት ስላስገባቸው እነሱን ምግብ ለመመገብ አስበን የሚንቀሳቀስ እንደዛ ነው የምናደርገው። በእያንዳንዱ ሰው ቤት እየገባን እንጀራም፣ ሽሮም፣ በርበሬ በገንዘብ ቢሆን የቻለውን ያክል እንዲረዳን ነው እያደረግን ያለ ነው። የሰውም አካባቢ በጣም ጥሩ ነው። ጣና ትምህርት ቤት አካባቢ እዛው አሜሪካ ውስጥ ያሉ የጎዳና ተዳዳሪ ወጣቶች አሉ። እነሱን ለመመገብ አስበን የተነሳ ነው። እነሱን ቀጥታ ምግቡን ይዘን ሄደን ሽሮ በርበሬው ምናምን ሳንሰራ እንዲሁ ይዘነው እንሄዳለን። እንጀራውንም እንዲሰብሰብ አድርገን ይዘንለን እዛው ሰርተው እንዲበሉ ነው ናደረግ ያስብ። በወጣቶቹ በኩል ያላቸውን ያካፈሉት አቶ ደሳሌን ገነቱ ይህ የዜግነት ግዴታዬ ነው ይላሉ። በአጠቃላይ በዓለም የመጣ በሽታ ነው። በዚህ በሽታ ጠጥ እንዳይሆኑ የጎዳና ተዳዳሪዎች ብቻ ተሸክኮ ተቀምጠዋል። እነሱ ከእጅ ወዳፍ የሚሉት ነገር ስለሌለ ይሄ ነገር በሚዲያም ሲነገር ስለነበረ እንድንሰጥ ና ልጆችን እንድንታደጋቸው ለማድረግ ያህል የባህር ዳር ከተማ ነዋሪዎች ለዚህ በጎ ተግባር ግንባር ቀደም ሆነው እየተሳተፉ እንደሆነ ና ከሁለት ሚሊየን ብር በላይ መሰብሰቡን የሚናገሩት ደግሞ የኮሮና ቫይረስ ቅድመ መከላከል ግብረ ኃይል ኮሚቴ ሰብሳቢ አቶ ሙሉጌታ በያዝን ናቸው ቤቶች እንዲገቡ ነው የተደረገው። በየቦታው እንዲገዙ አደረገ። ከዚያ በኋላ ህዝቡ የተለያየ አስተዋጽኦ እያደረገ በአይነትም በብር እያመጣ አንድ ማዕከል ሙሉ ዓለም አዳራሽ ላይ ተዘጋጅተው ህዝቡ የሚያመጣውን በአግባቡ እያሰራጨ ነው አሁን ህዝብ እየቀለብ ነው ያለ ነው። ሰርተው ራሱ ምግቡን የሚሰጧቸው በጎ ፈቃደኞች ወጣቶች ናቸው። ወደ ሁለት ነጥብ ሶስት ወደ ሁለት ነጥብ አራት ሚሊዮን ሚሆን ወደ አካውንታችን እንደገባ አይቻለሁ። እኔ ጋ ስለሆነ የሚመጣው የገባው እንትን ሰው አሁንም ያለውን ልክ በአይነት ሂደትም ቢሆን በገንዘብም ቢሆን ያለውን ነገር እንዲረዳ ነው ማስተላለፈው። ይህ በእንዲህ እንዳለ የባህር ዳር ከተማ አስተዳደር ለመሰረታዊ ፍጆታ የሚሆኑ ምግቦችን ቤት ለቤት እየዞረ መሸጥ ጀምሯል። የባህር ዳር ከተማ አስተዳደር ተቀዳሚ ከንቲባ ዶክተር መሀሪ ታደሰ አገልግሎቱ ሰው ከቤት እንዳይወጣ ያግዘዋል ብለዋል። በየሰፈሩ በየመንደሩ የገንዘብ አቅም ኖሮት የምግብ አቅርቦት የሌለው ሰው አለ። ስለዚህ ከዛሬ ጀምሮ ድንች፣ ሽንኩርት፣ ቲማቲም፣ ጥቅል ጎመን፣ ቃሪያ እንኳን ሳይቀር በየሰፈሩ ለማከፋፈል መንገድ ጀምረናል። አንድ የምሰጠው ምክር ምንድን ነው ግን እነዚህ ሰዎች ሲመጡ እጅብ ብለን ከቤታችን እንዳንወጣ። ምክንያቱም በቤት የመቆየታችን አላማ ዋና ግቡ ማህበራዊ መራራቅን ለመፍጠር ነው። ይሁን እንጂ በየመንደሩ ለመግዛት የወጣው ሰው እርስ በርስ ሲጋፋ ተመልክተናል። ወጣት ቢኒያም ወርቁ በየመንደሩ መሸጡ መልካም ቢሆንም ሰው የሚገዛው ግን ማህበራዊ ርቀቱን ጠብቆ አለመሆኑን ይናገራል። ከሰራተኞች ሳንዘጋጅ ነው ሁሉ ነገር በአንድ ቆሞ ማለት ነው። ገበያ ሄደን እንኳን አልገዛም ሱቅ ላይ ያለው ነገር ገዛል። ግን በሰፈርዶ መምጣቱ ለእኛ አድቫንቴጅ አለ። ያው የምፈልገው ነገር ለመግዛት እዚህ ጋር ቁመናል ተሰልፈን ያለ ነው። ሰው ግን ብዙ ነው። ፍራቻ ብቻ ነው ያለው እንጂ ተቀራርበን ያለ ግን ያው ፍራቻ ብቻ። የከተማ አስተዳደሩ በከተማ ውስጥ አስራ ሁለት ሺ ለሚጠጉ የድሃ ድሃ ዜጎች የምግብ እርዳታ እያደረገ መሆኑንም ከንቲባው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴን ውስጋናው ባህር ዳር።